የአውሮጳ ባለጠንካራ ኢኮኖሚና የፖለቲካ ሀይል ሚዛን ጀርመን ለአውሮጳ ህብረት ህልውና የሚደራደሩት አንጌላ ሜርክልና ጥሩ ተናጋሪ የሚባሉት ተፎካካሪያቸው ማርቲን ሹልስ የፊታችን እሁድ ለምርጫ ይቀርቡባታል። ምርጫው መጻ ይድላቸው ከጀርመን ጋር መተሳሰሩን የሚያውቁ አውሮጳውያንን ትኩረት የሚስብ የፖለቲካ ድራማ በሆነ ነበር። ይህ ግን አልሆነም። ለዚህ ደግሞ መነሻ አለው። ሜርክልና ሹልስ በቴሌቪዥን ባካሄዱት ክርክር አንዳቸው ከሌላቸው የሚለዩበትን በግልጽ አውጥተው ለመራጮቻቸው ከማሳየት ይልቅ ያካሄዱት ውይይት ነበር የሚል ትችት ተሰምቷል። ይህም ሆኖ የአውሮፓ ማሻሻያ ማዕከል ባልደረባዋ ሶፊያ ባህ አሁንም ትኩረት ማግኘት የሚገባቸው ጠቃሚ ጉዳዮች እንዳሉ ይናገራሉ። ከጀርመን ምርጫ አስቀድሞ አውሮፓ ውስጥ የሚካሄድ ክርክር በእርግጥ የለም። እንዲያም ሆኖ ለአውሮፓ ትርጉም ያላቸው ጥቂት ጉዳዮች አሉ። የጀርመን የውጭ ፖሊሲ ለመጪዎቹ ዓመታት የሚይዘው አቋም እንዴት ያለ ይሆናል? በበርሊንና በአንካራ መካከል ያለው ግንኙነት ባለፉት ጥቂት ቀናት ውስጥ በፍጥነት ሲበላሽ አይተናል። በዚህም ላይ አሁንም የስደተኞች ቀውስና የአውሮፓ መከላከያ እንዴት ማጠናከር ይቻላል የሚለው ጥያቄም እንዳለ ነው። ስለ ስደተኞች ቀውስ ሲነሳ የጀርመን ሚና በመላው አውሮጳ ትኩረትን ከሚስቡ ጉዳዮች አንዱ ነው። የዶችቬለ ቴሌቪዥን የብራስልስ ስቱዲዮ ኃላፊ ማክስ ሆፍማን የአውሮፓ ፓርላማ አባል የሆኑትን የፖላንድ የህግና የፍትህ በላይነት ፓርቲ አባል ኮስማ ዝሎቶቭስኪን እንግዳው አድርጎ ነበር። በወቅቱም ዝሎቶቭስኪ በርካታ ስደተኞች ወደ አገራቸው እንዲገቡ የፈቀዱት ሜርክል የአውሮፓን መርሆዎች የጣሰ ድርጊት ፈጽመዋል ሲሉ ተችተዋል። እሳቸው ይህን ይበሉ እንጂ አይርላንዳዊቷ የአውሮፓ ምክር ቤት አባል ማይራድ ማክጎኒስ የመራይተ መንግስቷ እርምጃ አግባብ አለው ሲሉ ይከራከሩላቸዋል። ሰብዓዊ ቀውስ እንዳይፈጠር ለመከላከል ነው። እናም በወቅቱ የነበረውን ሁኔታ ማስተዋል ይኖርብናል። አውሮጳ ለተፈጠረው ዝግጁ አልነበረችም። መራይተ መንግስት ሚያክል ከዚያ ውሳኔ ላይ መድረሳቸው ትክክለኛና በወቅቱ የተደረገ ድፍረት የተሞላው እርምጃ ነው ብዬ አስባለሁ። ስሎቬኒያዊቷ የአውሮጳ ምክር ቤት አባል ታኒያ ፋያን በበኩላቸው በህብረቱ ውሳኔዎች ውስጥ የጀርመን ተጽ ተጽዕኖ ሚዛን መድፋቱን ያስረዳሉ። የወቅቱን እውነታ ስንመለከት እዚህ የምንወስናቸው ጉዳዮች፣ ብራስልስ ውስጥ የሚዘጋጁ ፖሊሲዎችም ሁሉ ከበርሊን በስልክ ጥሪ የሚከናወኑ ናቸው። ለመሆኑ እንዴት ያለች አውሮፓን ነው ለወደፊት የምንፈልገው? ይህ የጀርመን ተጽዕኖ አለ። እርግጥ ነው እንፈልገዋለን። ሆኖም የጀርመን ብቻ ያልሆነ ጠንካራ አመራር ያስፈልገናል። ፋዮን አክለውም ጀርመናዊ ቢሆኑ ኖሮ በምርጫው ለቀድሞ የአውሮፓ ምክር ቤት ፕሬዚደንት ማርቲን ሹልዝ ድምጼን እሰጥ ነበር ነው ያሉት። ምክንያታቸው ሹልስ ስልጣን ቢይዙ በምስራቅና ምዕራብ አውሮፓ መካከል ያለው የኃይል ሚዛን ላይ ያተኩሩ ነበር የሚል ነው። ሶፊያ ባህ ግን በዚህ አይስማሙም። በእሳቸው እምነት ሹልስ በአውሮፓ ህብረት ምክር ቤት ውስጥ ያተረፉትን እውቅና ለመሪነት ለመወዳደር ወደ ቀረቡባት ሀገራቸው ማሸጋገር አልተሳካላቸውም። ይህም ምናልባት ለመራሂተ መንግስቷ መልካም አጋጣሚ ሊሆን ይችላል ነገር ግን ለጀርመን ዴሞክራሲ ችግር ነው ይላሉ። ሰፋ አድርጎ ሲታይ በኔ አመለካከት ይህ ለጀርመን ዲሞክራሲ ችግር ነው የሚሆነው ምክንያቱም ምንም አይነት ክርክር አይኖርም። ለምን ቢባል እጅግ በጣም በጣም ደካማ የሆነ ተቃዋሚ ፓርቲ ብቻ ነው ያለው። በዚህም ላይ ሜርክል በጣም እድለኛ ናቸው። በስደተኞች ቀውስ ሳቢያ ተጠናክሮ የወጣው ቀኝ ዘመሙ ፓርቲ በራሱ የውስጥ አመራር ሽኩቻ፣ በዚያም ላይ በአሁኑ የጀርመን ህዝብ በተገለለ የቀኝ ክንፍ ንግግሮች ምክንያት ራሱን አዳ ዳክሟል እንዲያም ሆኖ ግን አሁንም ህዝቡ አመለካከቱን የሚገልጽለት የለም ብሎ ካሰበን በቀላሉ ይህ ቡድን ዳግም ስጋት መሆኑ አይቀርም። እናም ባ የሜርክል በዚህ ምርጫ ማሸነፍ በወቅቱ ያለው ነባራዊ ሁኔታ ዳግም እንዲመለስ የሚሰጠው ጊዜ ከአራት ዓመታት አይዘልም ይላሉ። በዚህም ምክንያት ብሔርተኛ ፖለቲከኞች በሌሎች የአውሮፓ መሪዎች ላይ ያሳደሩት ስጋት ፋታ የሚሰጠው ለጊዜው ብቻ ነው በማለትም ያስጠነቅቃሉ።